የወጣቶች አለም ከአንድ ቢሊዮን በላይ ህዝብን በሚወክለው የአፍሪካ ህብረት አዳራሽ ማክሰኞ ዕለት ንግግር ያሰሙት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ኃይልና በጎ መንፈስ የተሞሉ በርካታ ወጣቶችን በዛሬይቱ አፍሪቃ በማየቴ ደስ ብሎኛል ሲሉ ተሰምተዋል ወጣቱስ በፕሬዚደንቱ ጉብኝት በተለይም ንግግር ምን ያህል ደስተኛ ነበር የአርባ ምንጭ ከተማ ነዋሪ የሆነው ወጣት ቢኒያም በፕሬዚደንት ኦባማ ጉብኝት ተደስቷል። የተናገረው ነገር አሪፍ ነው። በመንግስት ላይ እንኳን ትንሽ ጫና አድርጓል። ራሳቸውን እንዲጠይቁ አድርጓቸዋል። እና ያው እሱ ደግሞ እግሩ ኢትዮጵያ የረገጠ ማለት ያው ብዙ አለም ነው ኢትዮጵያን የሚያውቃት በዚህ እንትን ማለት ነው። ግን መጀመሪያ ላይ የነበረኝ አመለካከት የሆነ ገብረተደማዊ በሚለው እንትን ስለነበረ ያን ያመጣል በሚል ሀሳቤ ላይ ስለነበርኩት ብዙም ደስ አላለኝም ነበረ። ይህ በኋላ ያረጋቸው ንግሮች ጥያቄም ሲጠየቁ አብሮ ነበር ከኃይለ ማርያም ጋር ደስ የሚል መልስ ነበር ሚሰጠኝ የነበረው። አሪፍ ነው። ያው ኢትዮጵያን በዓለም ማስተዋወቁ ራሱ አንድ ትልቅ ነገር ነው። ደስ ብሎኝ አልግን ቢንያምን፣ ያስደስተው ይህ ብቻ አይደለም። ሸማቂ ቡድን አሸባብን በመዋጋቱ ረገድ ኦባማ የተናገሩትም ነገር ነው። ኢትዮጵያ የተሻለ ጦር ሰራዊት እንዳላት እና ሶማሊያ ላይም እንኳን አሜሪካ ጦር ሰራዊት እንደማያስፈልጎ የኢትዮጵያ ብቻ በቂ እንደሆነች ማለት ነው። በኮንፊደንስ ያወራ ነበረ። በቃ ራሳ ኮንፊደንስ ሰሆናል ዳቀር ደስ ይላል ነው ያልኩት። ኦባማ አሸባብን በመዋጋቱ ረገድ ስለ ኢትዮጵያ ጦር የተናገሩት ጥሩ ሆኖ ሳለ ሸክሙ በኢትዮጵያ ጦር ላይ ብቻ ባይሆን ይሻላል ይላል ወጣት ደሴ ከአዲስ አበባ። ምክንያቱም ምናልባት አሁን እዚህ ጋር አልሸባብን መዋጋትም መልካም ነገር እያለ ግን ያው ያለው ነገር ኢትዮጵያን እንደ ዋነኝነት መሳሪያ ለመጠቀም አይነት ነው። ማለት ኢትዮጵያ በቂ ናት የሚል ነገር ነው ማለት የሰማሁት መሰለኝ። ስለዚህ አሜሪካ ፎርስ አያስፈልጋትም፣ የሰላምን ለማስከበር የኢትዮጵያ ፎርስ እንኳን በቂ ነው ማለት ይቻላል የሚል አስተያየት ነው እንግዲህ የሰጡት። ይህ ደግሞ ማለት በኢትዮጵያ ወታደሮች ላይ የሚደርሰው እንትን ብዙ ነገሮች ሊከሰት ይችላሉ፣ ብዬ አስባለሁ። ምናልባት የመተባበሩ ነገር አብሮ ቢኖር የተሻለ ነገር ይኖራል ብዬ ነው የማስብን። ምክንያቱም በኢትዮጵያ ወታደሮች ላይ የሚደርስ ጥቃት ስላለ ማለት ነው። ከዚህም ሌላ ደሴ ከዩናይትድ ስቴትስ ጋር አብሮ መስራቱ ኢትዮጵያን የአሸባብ ኢላማ ሊያደርጋት ይችላል የሚል ስጋትም አለው። ከዚህ ባለፈ ኦባማ ከመምጣታቸው በፊት የነበረው ስጋቱ መቀረፉንና ከሞላ ጎደል በጉብኝታቸው መደሰቱን ይናገራል። ይወራ የነበረውም አሉባልታ ነበረ። ይሄ ሆሞ ሜሬጅ የሚባለው ማለት ነው። ያንን ምናልባት ያነሳሉ እና የተወሰነ ቅሬታ ይፈጥራሉ ብለን ነበረ። ያን ባለማስፋታቸው ደስ ብሎናል። ያ ምናልባት አሁን ስለ ሚዲያ ነጻነቶችም የተወሰነ ነገር ይነሳል ብለን ጠብቀን ነበረ። ያው ጋዜጠኞችን የጋዜጠኞች ጥያቄም ብዙም ይሄን ያህል የተጠበቀውን ያህል የተናገሩ ነው ብሎ ለማንዳ መናገር ይከብዳል። ትንሽ ትንሽ የሆነ ጥያቄዎችን የማዞር ሁኔታም ታይቷል። ምናልባት የሆነ ነጻነት እንዳለ እና የሆነ ደረጃ እንደሚቀረው አይነት ነው። እና የጋዜጠኞችን ኳሊቲ የማውረድ ነገር ነው ከሰማ ነው ምናልባት ከእኛውም ቢሆን ማለት ነው መልሱ። በተረፈ ሌላው ግን የተነጋገሩት ነገር ጥሩ ነው፣ ስለ ሀገር አንድነት ያወሩት ስለሆነ የሚጠበቀውን ነው ብዬ ነው። እንደኔ እንግዲህ ማስተያየት መስጠት የሚችለው ከፕሬዚደንት ኦባማ ጋዜጣዊ መግለጫዎች የጠበቀችውና ሆኖ ያገኘችው ያልተጣጣሙላት የአዲስ አበባዋ ወጣት ሀና ደግሞ እንደሱ የሚል አልነበረም። ማለት እንደጠበቁት ያልሆነው ነገር አንደኛ ሁሉንም ነገር በእንትኑ ዴሞክራሲያዊ የሆኑ ነገሮች ምናምን፣ ሁለተኛውን ነገር አይተው ይሄዳሉ ብዬ ነበረ ግን እንደዛ አልነበረም የነበረው ነገር ምንም ሸቃ እንደዚህ ጥሩ ነገር ይሆናል ያስ ነበር ግን ምንም ያህል ያን ጥቅምም ያለውን ነገር አልታየም እስካሁን ድረስ ሁለተኛ ነገር ደግሞ ምንም ለእኛ ተርፍ ያለው ነገር የለም ለወቅቱ በነበረው ነገር ሁሉም ጭንቅልቅ ነበረ በጣም ብዙ ጭንቅልቅ ነበረ ከተማ ውስጥ ነው የምትይ አዎ ከተማ ውስጥ ማለት ነው ሀና ብቻ ሳትሆን በተለይ ፕሬዚደንት ኦባማ ሰኞ ዕለት ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በጋራ የሰጡትን ጋዜጣዊ መግለጫ የተከታተሉ በርካታ የፌስቡክ ታዳሚዎቻችን በጋዜጣዊ መግለጫው እንዳልተደሰቱ ነበር ያካፈሉን። የኢትዮጵያ የሰብአዊ መብት ጉዳይ ሀሳብን በነጻ መግለጽና ዲሞክራሲያዊ ምርጫ አካሄድ ለበርካቶች እንደጠበቁት ያልተወሱ፣ ብሎም በወጉ ያልተነሱ ርዕሶች ነበሩ። የባህር ዳር ነዋሪ የሆነው ወጣት አማኑኤል ደግሞ የኦባማ ወደ ኢትዮጵያ መምጣትን ከሰማበት ጊዜ አንስቶ ይቃወማል። ለእኔ የባራክ ኦባማ መምጣት ትርጉም አይሰጠኝም ምክንያቱም ለዚህ ድሃ ህብረተሰብ ምንም የሚያደርገው ነገር የለም። ገብቶሻል። ስለዚህ ትርጉም የለውም። በወጣቱ ላይ ተቀባይነት የለውም። ይሄ ሰብአዊ መብትን እንዲረቅጡ ድጋፍ መስጠት ነው። በቃ ድጋፍ ማድረግ ነው። አካሄዳችሁ ጥሩ ነው፣ የተሰካከልነው ቀጥሉበት እንደማለት ነው የምወስደው እኔ ያለውን አስተዳደር ብልሽነት ጥሩ ነው ቀጥሉበት ይ ብሎ በቃ ላል ድጋፍ እንደመስጠት ነው። በቃ ከዛ ሆኖ ግን ይህን ነገር መስተካከል አለበት። በቃ ይህን ነገር እንዲያስተካክሉ ወይም ለህብረተሰቡ ድጋፍ መስጠት ነው እንጂ ለአንድ ለተወሰኑ ለውስን አካላት ድጋፍ መስጠት ይህ ተቀባይነት የለውም፣ በኛ ማለት ነው። ባይመጡ ይሻል ነበር። ገብሻል ማበረታታት ነው ይሄ። ፕሬዚደንት ኦባማ በአፍሪቃ ህብረት ንግግር ባሰሙበት ጊዜ በአፍሪቃ መሪዎች ዘንድ የታዘቡትንና የተቹትም ነገር ነበር። እና እሱን እንዴት ተቀበልከው? እሱን ለጊዜው አላዳመጡትም አልነበርሁም ስራ ቦታ ነበርሁኝ። ለዛ ነው ኦባማ በአፍሪቃ ህብረት ለአፍሪቃ መሪዎች ያነሱት አንድ ነገር ግን ተሰሚነት ካገኘ እጅግ ያስደስተኛል ይላል ደሴ። እንግዲህ ምናልባት ያለው በሀጉሪቱ ጋር ያለው የአገዛዝ ስርዓት ነው የሚወስነው። እሳቸው ግን ተገቢውን ነገር ያስተላለፉ ይመስለኛል። በአት ሊስት የስልጣንም እንኳን ቅይር እንዲኖር የሀሳባቸውን ተናግረዋል። ማለት ገደብ ያለው ስልጣን እንኳን በአፍሪካ ላይ እንዲኖር ይገባል የሚል መልእክታቸውን ወድጀዋሉ። ከባህር ዳር ከተማ ሆኖ የፕሬዚደንቱን ንግግር የተከታተለው ወጣት ተሾመ ከኦባማ ንግግር የጠበቅኩትና ሆኖ ያገኙት የተለያየ ነው ይላል። ሲጀመር በመገናኛ ብዙሀኖችም ሲወራ እንደነበረው የአፍሪካ መሪዎችን አሁን እያደረጉ ያለውን ሁኔታ እሰይ ቀጥሉበት ይላል የሚል መልእክት ነበረ። ከኛ ከማህበረሰቡ እንደ አጠቃላይ ከህዝቡ የሚያስብ ነው ማለት ነው። በተለይ ከጠቅላይ ሚኒስትር ኃይለ ማርያም ጋር ያደረገው ንግግር የተወሰነ ለአፍሪካ መሪዎች ቀጥሉበት የሚል ነገር ነበረ። መሀል ላይ ግን አፍሪካ ህብረት ላይ ባራክ ኦባማ፣ በመጨረሻ ላይ ግን አንድ ትልቅ ነገር አድርገው ያገኘት ነገር አለ ማለት ነው። ያም በህዝቡ ላይ በተለይ እሳቸው ያደረጉት ለኢትዮጵያ ህዝብና ለአፍሪካ መሪዎች አንድ ትልቅ መልዕክት አስተላልፈዋል። እሱም ምንድን ነው የሚለው የአፍሪካ መሪዎች ስልጣን ገደባቸውን ቢያስተካክሉ ወይም ደግሞ ይህ ነገር ገደብ ቢኖረው የሚለው መልእክታቸው እጅግ በጣም በጣም ለአፍሪካ መሪዎች የሚያስተምር ነው ብዬ አምናለሁ። እና ይህ መልእክታቸው ተሰሚነት የሚያገኝ ይመስልሃል በአፍሪካ መሪዎች ዘንድ? እንግዲህ ተሰሚነቱ በአፍሪካ መሪዎች ሳይሆን ህዝቡ ነው እዚህ ጋር ሚናውን መጫወት ያለበት ሁሉም በህብረተሰቡ ነው ያለ። በህዝቡ ነው፣ በአፍሪካውያን ነው። ኢቨን መጨረሻ ላይ የአፍሪካ መሪዎችን ተናግሮ ሲያበቃ አፍሪካውያን ከአፍሪካውያን በማንኛውም ንግድ ነገር መገናኘት አለባቸው፣ በንግድ ትስስርም ቢሆን የሚለው መልእክት ትልቅ መልእክት አለ። ያንን ነገር ራሱ አይደለም የስልጣኑን በንግድ በኩል አይደለም ከውጭ ከአውሮፓውያኖች ከአፍሪካ አሜሪካውያኖች ያለውን ግንኙነታችንን ማቆም አለብን፣ ያም ራስ በራሳችን ግንኙነት ፈጥረን እራሳችን እድገት ማምጣት አለብን የሚለውን ታላቅ መልእክት አስተላልፎልናል ባራክ ኦባማ ማለት ነው። ስለዚህ በአጠቃላይ መምጣታቸውን አወድሰዋል። መምጣታቸውን እጅግ አወድሸዋል ሆይ ትንሽ ዘግይተዋል የሚለው ነው እንጂ ማለት የስልጣን ገደባቸው እያለቀ ባለበት ሰዓት ላይ መምጣታቸው በእርግጥ ትንሽ እንትር ይለናል። ግን ይህ መምጣታቸውና ይሄንን የአፍሪካ መሪዎች የስልጣን ጊዜ ገደብ እንዲኖረው መናገራቸው የአፍሪካ አፍሪካውያን ለአፍሪካውያን ራስ በራሳቸው የንግድ ግንኙነትን እንዲፈጥሩ መናገራቸው ይሄ ለእኛ ለአፍሪካውያኖች ትልቅ መልእክት ነው። ለዛሬ የመጨረሻውን አስተያየት የሰጠን ወጣት ገብርሃና ይባላል ከሰሜን ሸዋ የመጀመሪያው የአፍሪቃ አሜሪካዊ ፕሬዝደንት የኢትዮጵያና የአፍሪቃ ህብረት ጉብኝትን አስመልክቶ አልተስማማኝም የሚለው አለ። እዛም አሜሪካ ውስጥ ገና ከምንጣቱ በፊት ብዙ ሰላማዊ ሰልፎች ኢትዮጵያኖች እያደረጉ ነበር። ከተለያየ ሰብዓዊ መብት አስከባሪ ድርጅቶችም ብዙ ወቀሳ ነገሮችም መሄድም እንደሌለበት ከሄደም ደግሞ እዛ ሄዱ ማንሳት ያለባቸው ነገሮች ጭምር እያነሱለት ነበረ። ግን አሁን እዚህ መጥቶ በእርግጥ ብዙ በጣም ትልልቅ ሹዎች አንስቷል። ስለ አፍሪካ ባጠቃላይ ስላሉ ስለ መሪዎች ስልጣን እንዴት ሽግግር ማድረግ እንዳለባቸው ብዙ ነገር አንስቷል። ግን እኛ የጠበቅ ነው ምንድን ነው ቢያንስ ቢያንስ በቃ በጣም አስፈላጊ ይሆናሉ ተብለው አሁን ኢትዮጵያ ውስጥ ያሉትን ችግሮች እዛ የሰማቸውን ብዙ ደብዳቤዎች ተጽፈውለታል። ከዛው ከአሜሪካ ውስጥ የሚኖሩ ኢትዮጵያኖች ብዙ ነገር ተጽፎለታል። ያን ነገር ሪፍሌክት ያደርጋል ብለን ነበር የጠበቅ ነው። ነገር ግን እዚህ ያለው ነገር የተነሱ ነገሮች አሉ። በመሰረቱ ግን የመለሳለስ ነገር አለ። እንደዛ ነገር ነው ያለው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአፍሪቃ ጉብኝትን አስመልክቶ ነበር። ኢትዮጵያውያን ጉብኝቱን እንዴት እንደታዘቡት በዛሬው የወጣቶች አለም ዝግጅት የቃኘ ነው። ሌሎች ወጣቶችም የተሰማችሁን በፌስቡክ ገጻችን ልታካፍሉን ትችላላችሁ። ልደት አበበ ነኝ። ጤና ይስጥልኝ።